የአክሱም ስልጣኔ አሻራዎች የሆኑት የአክሱም ሐውልቶች በተፈጥሯዊና ሰው ሰራሽ አጋጣሚዎች የተለያየ አደጋ ሲገጥማቸው መቆየቱ ይነገራል። ከቅርብ ጊዜ ወዲህ ግን በተለይም ለዓመታት ያለምንም ችግር ቆመው የቆዩት ጥንታዊ የአክሱም ሐውልቶች ከባድ አደጋ እያጋጠማቸው መሆኑ የአካባቢው ነዋሪዎችና በሐውልቱ ላይ ጥናት የሰሩ ምሁራን ነግረውናል። ከተወሰኑ ዓመታት በፊት ከጣሊያን የተመለሰው ሐውልት ለመትከል እንቅስቃሴ በሚደረግበት ወቅት እዛው ለዓመታት ቆመው የነበረው ሐውልት ጉዳት እንደደረሰበት የሚናገሩት በሐውልቱ ላይ ጥናት ያደረጉት የመቀለ ዩኒቨርሲቲው የአርኪኦሎጂ መምህር አቶ ውሕልፍ በረሀ ቁጥር 3 ተብሎ የሚታወቀው ሀውልት ወደ ሰሜን ምስራቅ አቅጣጫ በ0.23 ዲግሪ ዘንብሏል ይላሉ። በ20 ዓመት ከጣሊያን የተመለሰው ቁጥር ሁለት እያል የምንጠራው ሀውልታችን ሲተከል በጣም ብዙ ነገር ኢንቮልቭ አድርጎ ነበር የተተከለው። በጣም ከባድ ክሬኖች ነበሩ፣ በጣም ከባድ የሆኑ የብረት ስካፎልዲንግ ነበሩ፣ ሌሎችም የግራውንድ ስራ ሲሰሩ በዚህን ጊዜ የድምፅ በድምፅና በሌሎች እንቅስቃሴዎች መረበሽ ምክንያት ሀውልቱ ወይም ቁጥር ሶስት የምንለው ሀውልት ከጥንት ጀምሮ ያልወደቀ ያልተሰበረ፣ ኦሪጂናልቲን ጠብቆ ያለ ሀውልት ዘንብሏል እና አሁን ዜሮ ነጥብ 23 ዲግሪ ነው ዘንብሎ ያለው። ስለዚህ በጣም ጨምሯል ማለት ነው። ቁጥር ሁለት ተብሎ የሚታወቀው በቅርቡ ከጣሊያን የመጣው የአክሱም ሀውልት ሲተከል በነባሩ ሀውልት ላይ ችግር እንደሚፈጥር አስቀድሞ ይታወቅ እንደነበረ የገለጹት ጥናት አድራጊው፣ ይሁንና በጥንቃቄ ጉድለቶች የከፍ አደጋ እንደተጋረጠበት ገልጸዋል። ሌሎች የአክሱም ከተማ ነዋሪዎችና የቅርስ ባለሙያዎችም ይህንኑ ያረጋግጣሉ። የአክሱም ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ የሆኑት አቶ ገብረመድህን ፍጹም በበኩላቸው በአሁኑ ጊዜ የሀውልቱ ጉዳት አሳሳቢ ደረጃ ላይ መድረሱ ይገልጻሉ። እስካሁንም ለሀውልቱ ጥገና እንዳልተደረገለት ነግረውናል። ችግር ከአና ካ ይ ሸሓደ ምት ክረምት ችግሩ እየከፋ እየሄደ ነው። የ2011 ክረምት ደግሞ ከፊታችን ነው። የተወሰኑ ወራት ብቻ ነው የሚቀረው። የክረምት ውሃ ደግሞ ቅርሱ ይበልጥ እየጎዳ ወደ ከፋ አደጋ እየዳረገን ይገኛል። እኛ ችግሩ በየደረጃው ላለ የሚመለከተው የመንግስት አካል በተደጋጋሚ ስንገልጽ ቆይተናል። እስካሁን ባለው ግን በተለያዩ ምክንያቶች ጥገና አልተደረገም። አንዳንድ የቅድመ ዝግጅት ስራዎች ስላላለቁ ወደ አክሱም መጥቶ ጥገና ያደረገ አካል የለም። ዓለም አቀፍ ቅርስ የሆነው የአክሱም ሀውልት ለዓመታት ጥገና ይደረግለታል እየተባለ በተደጋጋሚ መገለጹ የነገሩን የአርኪኦሎጂ ምሁር አቶ ህልፍ በረሃ እስካሁን አንዳች ተጨባጭ ስራ አልተሰራም ይላሉ። ለዚህ ኮሚትመንት ይጠይቃል የሚመለከተው አካል በአፋጣኝ መልስ ሊሰጥበት የሚገባ ነገር ነው። አሁን ግን 11 አመታት ሙሉ በወሬ ብቻ ነው የታለፈው። 11 አመት በአንድ አመት ውስጥ ይሰራል የተባለው የዛሬ 11 አመት አሁን አስራ አንድ አመታት ያለ ምንም ባለቤትነት አደጋ እየተጋረጠበት ነው ማለት ነው። በሀገር ደረጃ ጉዳይን በዋነኝነት የሚመለከተው የኢትዮጵያ ቅርስ ጥበቃ ባለስልጣን በሐውልቱ ላይ የጥገና ስራ ለማካሄድ የተለያዩ እንቅስቃሴዎች እያደረገ መሆኑ ይገልጻል። የባለስልጣኑ ዋና ዳይሬክተር አቶ ዩናስ ደስታ እስካሁን ባለው ቅርሱ ለመጠገን የጥናት ስራዎች ከዩኔስኮ ጋር በመተባበር እየሰራ መቆየቱ በመግለጽ በቅርቡ ተጠናቆ ልምድ ባላቸው ባለሙያዎች የጥገና ስራ ይካሄዳል ብለውናል። የአክሱም አይነት ፕሮጀክት ላይ ግን የሞኒተሪንጉና የጥንቃቄው ላይ በጣም ልምድ ያላቸው አካላት በምን መልኩ እናመጣ እንችላለን የሚለውን ነው። ይህንንም ከዩኔስኮ እና ከፌዴራል የግዢ ኤጀንሲ ጋር ምክክር አድርገን የመጀመሪያውን ፕሮጀክት ውጤታማ የሆነ ስራ የሰራ ዓለም አቀፍ ኩባንያ ስላለ ያን ዓለም አቀፍ ኩባንያ ብናመጣው የሚል ፍቃድና ውሳኔ ላይ ደረስን። የአክሱም ሐውልቶች በዩኔስኮ ከተመዘገቡ የኢትዮጵያ ሰው ሰራሽ ጥንታዊ ሀብቶች መካከል ናቸው። ለዲደብልዩ ዘገባ ሚሊዮን ያስላሴ መቀለ